መላኩ የደቡብ አፍሪቃ የመገናኛ ብዙኃን ኮርፖሬሽን ኤስኤቢሲ ያሳለፈው ውሳኔ ሲያወዛግብ ነው የቆየው። ኤስኤቢሲ ውሳኔውን ያሳለፈበት መሰረታዊ ምክንያት ምንድን ነበረ? ሴቢሲ ባለፈው ፕሪቶሪያ ላይ ተፈጥሮ በነበረው ግጭት ከተቃውሞ ጋር የተያያዙ ግጭቶች አሉ። የንብረት ማውደም አለ። የተለያዩ ችግሮች ተፈጥረዋል። የሰው ህይወት አልፏል። ይህን ጋዜጠኞች ማሳየት የለባቸውም ተብሎ ከጋዜጠኞች ጋራ ውዝግብ ተፈጥሮ ነበረ። አታስተላልፉም የሚል መመሪያ ከስራ ኃላፊው የሆላውዴ ሞጾኔንግ የሰላ ትችት እየተሰነዘረባቸው ነው። እስካሁን ድረስ ኤስኤቢሲ በመንግስት ንብረቶች ላይ የሚደርሱ ጥፋቶችን የሚያሳዩ ምስሎችን ላለማስተላለፍ ውሳኔ ያሳለፈው ስሜታዊ ተቃውሞዎችን ላለማበረታታት መሆኑን ተናግሯል። በዚህ ላይ የተነሳው ተቃውሞ ምን ይመስል ነበረ? እንግዲህ ተቃውሞ በየዓመቱ በቢሊዮን ራንድ የሚቆጠር የህዝብ ሀብትና ንብረት በሚፈስበት የመገናኛ ብዙሃን ተቋም የሲቪል ማህበራቶች የተለያዩ መገናኛ ብዙሀን ዋና አዘጋጆች በኬፕታውን በደርባን በጆሐንስበርግ ህዝብ የማወቅ መብት አለው የቅድመ ምርመራ እገዳ ይነሳ ሲሉ ጥያቄያቸውን አቅርበው ነበር ደግሞም በደቡብ አፍሪካ ቅድመ ምርመራ ከተጀመረ ወደ አፓርታይ ዘመን እየተመለስን ስለሆነ ድርጊቱን የፈጸሙት የስራ ኃላፊ የጣሉትን ማዕቀብ እንዲያነሱ ነው። ጥያቄ ሲቀርብባቸውና ተቃውሞ ሲነሳባቸው የቆየው ሰቢሲ በዋናነት እንደ ድርጅት ያሳለፈው ውሳኔ የለም፣ የአንድ ግለሰብ ስሜታዊ ውሳኔ ነው በማለት ዋና የስራ ኃላፊ የነበሩት ጂማቲው በገዛ ፈቃዳቸው ስልጣናቸውን መልቀቃቸው አይዘነጋም። ከዚሁ ጋር ተያይዞ የደቡብ አፍሪካ ገለልተኛ የኮሚኒኬሽን ባለስልጣን አይካሳ በበኩሉ ኤስኤቢሲ ከፖለቲካ ጋር የሚነሱ የተቃውሞ ሰልፎች፣ ረብሻዎች፣ የተጠቁ ሰዎችና የወደሙ ንብረቶችን በቴሌቪዥን እንዳይተላለፍ የጣለው እገዳ እንዲያነሳ የሰባት ቀን የጊዜ ገደብ ሰጥቷቸዋል። እንግዲህ የባለስልጣኑ ጊዜያዊ ሊቀመንበር ሚስተር ሩበን መሀሎንጋ ምንም አይነት ችግር ቢፈጠር መጥፎ ድርጊቶች እንዳይታዩ ማገድ ተገቢ እንዳልሆነና ህዝብ የማወቅ መብት አለው፣ ድርጊቱም የሀገሪቱ ሕገ መንግሥት የሚጻረር የማወቅን መብት የሚጥስ ነው ያሉት ጊዜያዊ ሊቀመንበሩ ኮርፖሬሽኑ ሚዛናዊና ጥራቱን የጠበቀ መረጃ ለህዝብ የማቅረብ ግዴታውን መወጣት እንደሚጠበቅበት ነው እንግዲህ ያሳሰቡት። የኤስኤቢሲ ኃላፊ ምን ማድረግ እንዳለብን ማንም ሊነግረን አይገባም ብለዋል። ጉዳዩንም ወደ ፍርድ ቤት እንደሚወስዱትም ዝተዋል። የሰባት ቀናት የጊዜ ገደብ ተሰጥቶታል። ኤስኤቢሲ ከዛ በኋላ ምንድን ነው የሚጠበቀው? በርካታ የመገናኛ ብዙኃን ተቋማት አሁን በኤስኤቢሲ በስራ ላይ የሚገኙት ሚስተር ፍላውዴ ኋላቀርና ጊዜ ያለፈበት ሕግ እየተከተሉ በመሆኑ ሕዝብ የማወቅ መብትን ማገድ ከተጠያቂነት አያመልጡም እያሉ ነው። ኤስኤቢሲ አካሳ የቴሌኮሙኒኬሽን የመገናኛ ብዙኃን የፖስታ አገልግሎት ድርጅቶችን በጋራ የሚቆጣጠር ቅሬታዎችን የሚመለከትና የመመርመር እንዲሁም ግጭቶችን የመፍታትና የመወሰን ስልጣን ያለው በሀገሪቱ በአዋጅ የተቋቋመ ትልቅ ድርጅት በመሆኑ በቀጣይ የሚሰጠው ውሳኔ ምን ሊሆን እንደሚችል እየተጠበቀ ነው የሚገኘው። መላኩ አየለ ከጆሀንስ በርግ አመሰግናለሁ። እኔም አመሰግናለሁ።